እውቁ የሙዚቃ ሰው ተፈራ አቡነ ወልድ አረፈ። ዝርዝሩን ከአዲስ አበባ መለስካቸው አመሃ አጠናቅሮታል። በ1928 ዓመተ ምህረት ህዳር ሶስት ቀን በሰሜን ሸዋ ተጉለት ወግዳ መስቀል ኢየሱስ በተባለ ስፍራ የተወለደው ተፈራ አቡነ ወልድ ወደ ሙዚቃ ዓለም የተቀላቀለው ገና በ11 ዓመቱ እንደነበረ የቅርብ ምንጮች ይናገራሉ። በሳክስፎንስትነትና በፒያኒስትነት የሚታወቀው ተፈራ ብንወልድ በ1939 ዓ ምት የአዲስ አበባ ማዘጋጃ ቤትን የባህልና ቲያትር ክፍል ከተቀላቀለ ጀምሮ ከ60 ዓመታት ላላነሰ ዘመን በኢትዮጵያ ሙዚቃ ጉዞ የተካፈለና ተጽዕኖ የሚያሳድረ ሙዚቀኛ እንደነበረ ብዙዎቹ ይስማማሉ። ዘመናዊ የሙዚቃ ትምህርቱን ከእውቁ ሙዚቀኛ ነርሲስ ናልባልዳያን እና ከሌሎችም እንደቀሰመ የሚነገርለት ተፈራ በቅርቡ የአልጋ ቁራኛ ሆኖ ቪኦኤ ያናግረውት ነበረ። ምን፣ እንዴት ነው አሁን ማውራት ትችላለህ እንዴ? ትንሽ ብዙ ጊዜ ሆነህ እንዴ ከታመምክ?

የዛሬ 5 ዓመት የአፍሪካ አንድነት ድርጅት በተመሠረተበት ወቅትም አፍሪካ አፍሪካ የተሰኘውን የናርሲስ ናልባልዳያን ድርሰት ለድርጅቱ መሥራች አባቶችና ለሌሎች ታዳሚያን በቀረበበት ወቅትም ሙዚቀኞችን የመራው ተፈራ አብን ወልድ እንደነበረም ይታወሳል። ተፈራ አብን ወልድ በአዲስ አበባ ማዘጋጃ ቤት ባህልና ቲያትር ክፍልና በብሔራዊ ቲያትር ቤት በከፍተኛ የኃላፊነት ደረጃዎች አገልግለዋል። የእውቁ ሙዚቀኛ የቀብር ሥነ ሥርዓትም በነገ ውለት በአራዳ ቅዱስ ጊዮርጊስ ቤተ እንደሚፈጸም ምንጮቹ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ